እስክንድር፣ እንደምን አመሸህ። እንደምን አመሸህ ሰለሞን። ሰሞኑን የደቡብ ሱዳን ጉዳይ ተቋርጦ ቆይቷል። አሁን በምን ላይ ነው የሚገኘው? አው ሰለሞን፣ እንግዲህ የደቡብ ሱዳን የሰላም ድርድር በሁለቱ ተፋላሚ ወገኖች መካከል እንደዚሁም ሌሎች ይመለከታቸዋል በተባሉት የዚያች ሀገር ወገኖች መካከል ሲካሄድ የቆየ የሰላም ድርድር ወደ አስራ አምስት ቀናት ለሚጠጋ ጊዜ እንደ አውሮፓውያን አቆጣጠር ከነሐሴ ሀያ ስምንት ጀምሮ ተቋርጦ ቆይቷል። ኢጋድም ይሄንኑ አስታውቆ ነበር። ነገር ግን ይህ የሰላም ድርድር የሚቋረጠው እስከዚህ ወር ከሰፕቴምበር አስራ ሶስት መስከረም አስራ ሶስት ድረስ በፈረንጆቹ አቆጣጠር ማለት ነው እንደሆነም ገልጾ ነበር። አደራትናንት ማለት ነው አፍሪካ የልማት ባንክ እስከ ትናንት ድረስ ማለት ነው። እንግዲህ ዛሬ ባገኘሁት መረጃ መሰረት ሰለሞን ተደራዳሪዎቹ ወገኖች ከደቡብ ሱዳን ወደ ኢትዮጵያ ገብተዋል። ድርድሩ የሚካሄደውም ከዚህ ቀደም ሲደረግ እንደነበረው በአዲስ አበባ ሳይሆን ባህር ዳር ከተማ ነው ከአዲስ አበባ አምስት መቶ ሰባ ስምንት ኪሎ ሜትር ርቀት ላይ ማለት ነው እና የደቡብ ሱዳን የማስታወቂያ ሚኒስትር እና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩን ሎዝ አሁን ማምሻውን ከአንተ ጋር ከመገናኘቱ በፊት በስልክ አነጋገሪያቸው ነበረ። ባህር ዳር እንደሚገኙ በተለይ መንግስት ተደራዳሪዎች ባህር ዳር መግባታቸውን፣ የተቃዋሚዎቹ ተደራዳሪዎች ደግሞ ከአዲስ አበባ ወደ ባህር ዳር ይመጣሉ ተብሎ እየተጠበቀ መሆኑን ሌሎች የሚመለከት እንግዲህ ኛው ዙር ድርድር ሰለሞን እንደምታውቀው አሳታፊ ነው የሚባለው ሁሉም አሳታፊ የሚባል ነው። የሲቪል ማህበራት፣ የሃይማኖት ተቋማት፣ የሴቶች ተወካዮች እንደዚሁም ከእስር የተፈቱት የቀድሞ የደቡብ ሱዳን ከፍተኛ ባለስልጣናት ራሳቸውን ቡድን አስራ አንድ እያሉ የሚጠሩት ማለት ነው እንጂ ኢለቨን ይሏቸዋል እነሱ ሁሉ የሚሳተፉበት ነው። እንግዲህ ከነዚህ ከእስር ከተፈቱት ባለስልጣናት እና ከተቋሚዎቹ በስተቀር ሌሎቻችን በባህር ዳር እንገኛለን፣ እነሱ ዘባሉ ተብሎ ይጠበቃል ብለውኛል፣ የደቡብ ሱዳን የማስታወቂያ ሚኒስትር አሁን ማምሻውም ከባህር ዳር ለመሆኑ ምንድን ነው የነገው ስብሰባ አጀንዳ የሚሆነው ዋና ዋና ነጥቦች የሚባሉ በዚህ ውይይት ላይ እንዳሉት ድርድሩ መቼ እንደሚጀመር ነገ መጀመሩ እርግጠኛ አይደሉም። ምክንያቱም አጀንዳው አልተሰጠም ያሉት የአጀንዳው ድርድር ማለት ነው። ነገር ግን ሰለሞን ታስታውስ እንደሆነ ስልሳ ቀናት ተሰጥቷቸው ነበር የደቡብ ሱዳን መንግስትና ተቃዋሚዎቹ የሽግግር መንግስት እንዲመሰርቱ። ያ ስልሳ ቀን ተቃጥሏል። አሁን እንደገና በቅርቡ በአዲስ አበባ የተሰባሰቡት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች ተጨማሪ አርባ አምስት ቀናት ሰጥተዋቸዋል የሽግግር መንግስት እንዲመሰረቱ ማለት ነው። ሁሉን አቀፍ የሆነ የሽግግር መንግስት ማለት ነው። በዛ ላይ እያተኮረ ነው የሚሆነው፣ እንግዲህ ዋነኛው ድርድር ማለት ነው። ለዚህ ንቃት ሲሆናል ተብሎ የሚጠበቀው ደግሞ ሰለሞን፣ የመንግስት ተደራዳሪዎች በኢጋድ የቀረበ ሀሳብ አለ፣ እንደ ሀሳብ የቀረበ የሽግግር መንግስቱ ምን መምሰል አለበት የሚል፣ እሱን ተቀብለው ፈርመዋል ለመንደርደሪያ ቢሆን። ተቃዋሚዎቹ ግን ኢጋድ በፍጹም ለሳልቫኪር ለሚመራው መንግስት ያዳላ ሀሳብ ነው ያቀረበው በሚል በኢጋድ የቀረበውን ሀሳብ ተቀብ የሚበሉትም አልፈረሙምም። ይህ ትንሽ አጨቃጫቂ ይሆናል ተብሎ ይጠበቃል። ተቃዋሚዎቹ ይህን ላለመቀበላቸው ዋናው ምክንያት ደግሞ ስለሆነ ሳልቫኪር ከዚህ በኋላ ምሽ መንግስቱ ይቆያል ተብሎ የሚጠበቀው ለሁለት አመታት ተኩል ነው። ሁለት አመታት ተኩሎን ፕሬዚዳንቱ ነው እንዲቆዩ ተቃዋሚዎቹ ደግሞ ጠቅላይ ሚኒስትር እንዲሾሙ ነው የሚጠይቀው። ያንን ልንቀበል አንችልም፣ ምክንያቱም ሳልቫኪር በደቡብ ሱዳን ህዝብ ላይ እየፈጸሙ ያሉት እንግ እየፈጸሙ እንዲቀጥሉ አንፈቅድም ብለዋል ተቃዋሚዎቹ እና የከረረ አቋም ነበር የያዙት በዚህ ጉዳይ ላይ እንግዲህ እነዚህ እነዚህ ነገሮች አጨቃጫቂ ይሆናሉ ተብሎ ይጠበቃል። ዋናው ድርድርን የሚያተኩረው በዚህ ነጥብ ላይ ነው። ሰለሞን፣ ለመሆኑ የኢጋድን ሀሳብ አንቀበልም ከማለት ውጭ እነሱ በተጨባጭ ያቀረቡት ሀሳብ አለ? ተቃዋሚዎቹ ተቃዋሚዎቹ ዋነኛ ተደራዳሪ ጀኔራል ተባድንጋይ ይባላሉ። ይህ ድርድር ከመቋረጡ ከአስራምስት ቀናት በፊት እነሱ ወደሚቆጣጠሩት የደቡብ ሱዳን ክፍል ከመመለሳቸው በፊት የነሱ ተደራዳሪዎች አነጋግሬያቸው ነበረ። እሳቸው ምንድን ነው የሚሉት? አንደኛ ይህ የኢጋድ ሀሳብ ሳልቫኪር ለሁለት አመታት ተኩል ፕሬዚዳንት ሆነ እንዲቀጥሉ ይጠቅዳል። ሁለተኛ ሳልቫኪር ከዛ በኋላም መወዳደር እንደሚችሉ ከሽግግር መንግስቱ በኋላ ቋሚ መንግስት መሰረትን መወዳደር እንደሚችሉ ይጠቅዳል። ሶስተኛ እኛ ጠቅላይ ሚኒስትር ትሾማላቸው ተባልን እንጂ ጠቅላይ ሚኒስትሩ የሳልቫኪርን ይሁንታ ማግኘት እንዳለበትም ይገልጻል። ስለዚህ አሁን ያለውን ሁኔታ ማስቀጠል ነው ያለው። እንዲያውም ምንድነው እንግዲህ እንደምታውቀው ዩጋንዳ ወታደሮች አሏት ደቡብ ሱዳን የደቡብ ሱዳን መንግስት የሚደግፉ ማለት ነው። በደቡብ ሱዳን መንግስት ፍር የገቡ በፕሬዚዳንት ሙሴቬኒ በዩጋንዳው ፕሬዚዳንት ሙሴቬኒ የተረቀቀ ነው የሚመስለው እና ያንን አንቀበልም ነው ያሉት። በእነሱ በኩል ግን እንዲህ የሚመስል የሚል ሀሳብ አይደለም ያቀረቡት። ነገር ግን ሳልቫኪር የሽግግር መንግስቱን መምራታቸውን ይታወማሉ። በዚህ ድርድር ላይ ሰሞኑን በሚደረገው ማለት ነው መንግስት እንደ መቻቻል እንደ መለሳለስ አይነት አቋም ሊኖረው ይችላል ብለህ ታስባለህ? ተቃዋሚዎቹ የሚያቀርቧቸውን ሀሳቦች ተከትሎ ነው ወይስ ግትር አቋም ነው ይሄ ነው ኢጋድ ያቀረበው በዚህ ላይ ብቻ ነው የምንደራደረው የሚል ነው ያላቸው። እንግዲህ የመንግስቱ ዋነኛ ተደራዳሪም እንደዚሁ ሁለቱም በተቃዋሚዎች ሁሉ ከአዲስ አበባ ከሚገዳቸው በፊት የኛው ድርድር ቆሞ ማለት ነው እሳቸውንም የማናገር እድል አግኝቼ ነበር። ሚያል ደንግ ሚያል ይባላሉ እሳቸው ምንድን ያሉት እኛ ኢጋድ ያቀረበውን ሀሳብ ተቀብለን የፈረምነው የመጨረሻ እንዳልሆነም ስላወቅን ነው ይሄ እንደ ሀሳብ የቀረበ ነው እንጂ ያለቀለት ጉዳይ አይደለም። እኛም እነሱም ተቃዋሚዎቹ ማለት ነው፣ ጥያቄዎች ሊኖሩም ይችላሉ። በዚህ ላይ ተመስርተን መግባባት ላይ የምንደርስበት ሁኔታ ሊኖር ይችላል። እነዚህ እኮ እንደ መንደርደሪያ የቀረቡ ናቸው እንጂ ያለቀለት ጉዳይ ነው ማለት አይደለም። ምን ያሉት እና ከዚህ አባባላቸው እንግዲህ መረዳት የሚቻለው ምናልባት ይህ በኢጋድ መሪዎች የቀረበው የሽግግር መንግስቱ ምን ይመሰል፣ እነማን ይወከሉ የሚለው ሀሳብ ገና ያለቀለት አለመሆኑን ነው እና በመንግስትም በኩል ይህ ግንዛቤ እንዳገኘ የሚያሳይ ይመስላል። ሰለሞን እስክንድር እንግዲህ ሰሞኑንም ትንሽ ዘርዘር ያሉ እና በውይይቱ በራሱ ላይ የተመረኮዙ ዘገባዎችን እንጠብቃለን። ለዛሬ በጣም አመሰግናለሁኝ። አመሰግናለሁ ሰለሞን ደህናም ሽ